ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በኢትዮጵያ ውስጥ ማህበራዊ አገልግሎቶች እንዲስፋፉ ዜጎች የምግብ ዋስትናቸው እንዲያረጋግጡ ያስቻሉ ፕሮግራሞች ናቸው እና አፈጣጠማቸው የክትትል ስርዓታቸው በጣም አስተማማኝ የሆኑ እና እስካሁንም በጥሩ ሁኔታ እየሄዱ ያሉ ፕሮግራሞች ናቸው። የገንዘብና የኢኮኖሚ ልማት ትብብር ሚኒስትር ዶክተር አብርሃም ተከስተ ከዓለም ባንክ ጋር ዛሬ ስለተፈራረሙት እርዳታ ከገለጹበት የተወሰደ ነው። ዝርዝሩ በአብይ ርዕስ ይቀርባል። የፊታችን እሁድ የሚከበረው የኦሮሞ ማህበረሰብ የባህልና የምስጋና በዓል እሬቻ አከባበርና ባለፈው ዓመት የደረሰውን የመሰለ አሰቃቂ ሁኔታ እንዳይደገም ተገቢ ሁሉ ተደርጓል መባሉ፣ በአንጻሩም በአንዳንድ የአካባቢ ነዋሪዎች እየተሰሙ ያሉ የስጋት ድምጾች በመጽሔቱ ክፍለ ጊዜ የምንመለከታቸው ውስጥ ናቸው። ቀደም ሲል ካሰማነው ሌላ በኢትዮጵያ አዲስ የዩናይትድ ስቴትስ አምባሳደር መሾማቸው፣ አልሻባብ ሶማሊያ ውስጥ ጥፋትና ወይም ግድያ መፈጸሙ በዜናችን ውስጥ ተካተዋል። እሰጥ አገባ በወቅታዊ የኢትዮጵያ ጉዳዮች ላይ ያተኮረ ክርክርና እንዲሁም ሌላው ሳምንታዊ ቅንብር አፍሪካ በጋዜጦች በሁለተኛው አጋማሽ ይቀርባሉ። ጤና አስጥልን እንደምናመሻችሁ ክቡራትና ክቡራን አድማጮቻችን የዛሬ አርብ መስከረም 19 2010 ዓ ም ተረኛ አስተናጋጆች አሉላ ከበድና አዲሱ አበበ፣ ፕሮግራሙን የሚያቀነባብርልን ንጉሶ ታምሬ የስርጭት መሐንዲሱም አብሮን ያመሻል። በቅድሚያ የሰዓቱን ዋና ዋና ዜና እናሰማለን። የኢትዮጵያ መንግስት የአንድ ነጥብ ሦስት ቢሊዮን የአሜሪካ ዶላርስ የብድርና የድጋፍ ስምምነት ከዓለም ባንክ ጋር ተፈራረመ። ቀደም ሲል በዜናው እንደገለጥ ነው፣ ገንዘቡ የሚውለውም ለሁለት የተለያዩ መርሃ ግብሮች ማስፈጸሚያ እንደሆነ ታውቋል። የገጠሩን ልማታዊ ሴፕትኔት መርሃ ግብር በ10 ዓመት ውስጥ የማህበራዊ ደህንነት ዋስትና ስርዓት ለማድረግ እቅድ እንዳለም የገንዘብና የኢኮኖሚ ልማት ትብብር ሚኒስትሩ አስታውቀዋል። ዘገባው በዕለቱ አብይ ርዕስ ይቀርባል። በኢትዮጵያ የዩናይት ስቴትስ አምባሳደር ሆነው አዲስ የተሾሙት ማይክል ሬይነር አዲስ አበባ ገቡ። በአዲስ አበባው የዩናይት ስቴትስ ኤምባሲ መግለጫ ወጥቷል። ቆንጅታዬ ዝርዝሩን ይዛለች። ጤና ይስጥልኝ። አምባሳደር ማይክል ሬነር እባላለሁ። አብዛኛውን የሥራ ዘመኔን አፍሪካ ውስጥ እንደ ማሳለፌ ለኢትዮጵያ የነጻነት ታሪክና በአህጉሪቱ ላላት ሚና አድናቆታለኝ። መጪ ታሪኳን ለማየትም እጓጓለሁ። አምባሳደር ማይክል ሬይነር ባወጡት በዚህ የቪዲዮ መልእክታቸው ከኢትዮጵያ ሕዝብ ጋር ተዋውቀዋል። የመጪውን የኢትዮጵያ የሥራ ዘመናቸውን ትኩረትም ዘርዝረዋል። My focus will be on building prosperity, improving education and health. ትኩረቴ የሚሆነው ብልጽግናን መገንባት፣ ትምህርትና ጤናን ማሻሻል፣ መልካም አስተዳደርና ዲሞክራሲያዊ ተቋማትን ማጠናከርና በክፍለ አህጉሩ ሰላም እንዲሰፍን ማበረታታት ነው። የሁለቱ ሀገሮቻችንንና ሕዝቦቻችንን ዘላቂ ወዳጅነት ግንኙነት ይበልጡን እንዲጠብቅ የተቻለኝን ሁሉ አደርጋለሁ። በጋራ ሆነን የኢትዮጵያና የአሜሪካ ንቁ አጋርነትን ማጠናከርና ኢትዮጵያ እምቅ አቅሟን በሚገባ እንድትጠቀም መርዳት እንችላለን ብለዋል። አምባሳደሩ እንደ ኤሮፓውያን አቆጣጠር በ 1988 ዓ ም በዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ስራቸውን የጀመሩት አምባሳደር ሬይነር ካለፈው 2016 መስከረም ወር ጀምሮ በሚኒስቴሩ የሰው ሀብት ቢሮ የባለሙያ እድገትና ምደባ ክፍል ኃላፊ ሆነው አገልግለዋል። ከ2012 እስከ 2015 በቤኒን አምባሳደር የነበሩት ሬይነር ከዚያ ቀደም ብሎ በሚኒስቴሩ የአፍሪካ ጉዳዮች ክፍል ዋና ዲሬክተር ሆነው አገልግለዋል። አብዛኛውን የስራ ዘመናቸውን ባሳለፉባት በአፍሪካ አህጉር ጅቡቲ፣ ዚምባብዌ፣ ኮንጎ ብራዛቪል፣ ጊኒና ናሚቢያ ውስጥም ሰርተዋል። የመጀመሪያ ዲግሪያቸውን በዓለም አቀፍ ጉዳዮች ከላፋየት ኮሌጅ በዚሁ ዘርፍ የድህረ ምረቃ ዲግሪያቸውን ከኒውዮርኩ ኮሎምቢያ ዩኒቨርሲቲ ያገኙት አዲሱ አምባሳደር ማይክል ሬይነር ባለትዳርና የሁለት ልጆች አባት ናቸው። የአልሻባብ አማጽያን ዛሬ አርብ ቦምብ የጫነ አጥፍቶ ጠፊ መኪና ሶማሊያ ከተማ በመንዳት በአንድ ወታደራዊ ጦር ካምፕ ላይ ወረራ አካሂደዋል። የታችኛው ሸበሌ ክፍለ ግዢ ኢብራሂም አደን ናጃህ ለቪኦኤ ሶማልኛ አገልግሎት በሰጡት ቃል አማጽያኑ ጥቃቱን ያካሄዱት ከሞቃዲሾ ደቡብ ምዕራብ 47 ኪሎ ሜትር ርቀት ላይ ባለችው ባሪሬ ከተማ ላይ ነው። የመንግስቱ ኃይሎች አማጽያኑ ከሌሊቱ 10 ሰዓት በአገሬው አቆጣጠር ገደማ የጀመሩትን ጥቃት መመለስ ቢችሉም አማጽያኑ ግን ሌላ ጥቃት አካሄደው ከባድ ውጊያ እንደነበርም እኒሁ የሸበሌው ገዥ አስታውቀዋል። አልሻባብ ጥቃቱን እንዳካሄደና 11 ተሽከርካሪዎችንም እንደማረካ አምኗል። ሮይተርስ እንደዘገበው ደግሞ 15 ወታደሮች ተገድለዋል። በብዙ ሺህ ለሚቆጠሩ የብሩንዲ ስደተኞች የተመደበው የሰብአዊ እርዳታ ገንዘብ እየተሟጠጠ መሆኑን የተባበሩት መንግስታት የስደተኞች መርጃ ድርጅት አስታወቀ። ዋና ማዕከሉ ጄኔቫ የሆነው ድርጅት እንደገለጠው በአሁኑ ወቅት እጁ ላይ ያለው ገንዘብ በጣም አስፈላጊ የሆኑ ቁሳቁሶች መግዣ ብቻ የሚውል ነው። ዲሳሽ ላይ የኔ ላከችውን ዘገባ ዝርዝር ትስታብላቸው ይዛቀርባለች። 420 ሺ የሚሆኑ በአጎራባች አገሮች ኮንጎ ዲሞክራሲያዊት ሪፐብሊክ፣ ሩዋንዳ፣ ኡጋንዳ እና ታንዛኒያ የተጠለሉ የቡሩንዲ ስደተኞች ከፍተኛ የሰብአዊ እርዳታ እጥረት ተጋርጦባቸዋል። የተባበሩት መንግስታት የስደተኞች መርጃ ድርጅት ዩኤንኤችሲአርም ለስደተኞቹ የማውለው ገንዘብ አጥሮኛል ይላል። የእርዳታ ድርጅቱ ያስፈልገኛል በማለት ከተማጠነው 429 ሚሊዮን ዶላር 19 በመቶ ብቻ እጁ እንደገባ ተናግሯል። የዩኤንኤችሲአር ቃል አቀባይ አንድሬ ማሲቺ ለአሜሪካ ድምጽ ራዲዮ ሲናገሩ ድርጅቱ ለስደተኞቹ ወጪ በእጁ ያለው ገንዘብ በጣም አነስተኛ በመሆኑ ነፍስ አድን አገልግሎቶች ብቻ ላይ ሊያውለው ወስኗል ብለዋል። ሆኖም ዋጋ ያስከፍላል። ማለትም ሰብአዊ ሕይወት የሚነካ ነው እና ሁሉንም ስደተኞች ለመርዳት በቂ ገንዘብ አላገኘንም። የሚገባቸውን አገልግሎት እያገኙ አይደለም። በአሁኑ ወቅት መጠለያቸውም እየወዳደቀ ነው። ድንኳኖቻቸው መለወጥ አለባቸው። 88 ሺህ ስደተኞች አሁንም በፕላስቲክ መጠለያ ተጠልለው ነው የሚኖሩት። ለከባድ ዝናብና ሌሎች የጤና ጠንቆች የተጋለጡ መሆናቸው ግልጽ ነው። ብዙ ስደተኞች እንደ ወባና አጣዳፊ ተቅማጥና ትውከት ባሉ ተላላፊ በሽታዎች የተጋለጡ መሆናቸውን ገልጸው፣ አንድሬ ማይዘች የጤና ጥበቃ በፍጥነት እንዲስፋፋ ለእርዳታ ተማጥነዋል። በገንዘብ እጥረት የፆታ ጥቃትና የአስገድዶ መደፈር ወንጀል ከደረሰባቸው 56 በመቶ የሚሆኑ ብቻ የአካልና የስነ ልቦና ሕክምና እያገኙ መሆኑንም አስምረውበታል። በኮንጎ ጦር ኃይሎችና በታጣቂ ቡድኖች መካከል ግጭት በመካሄዱ የተባበሩት መንግስታት ምስራቃዊ ኮንጎ ዲሞክራቲክ ሪፐብሊክ ውስጥ ሰላም ጠባቂዎችን አሰማርቷል። ኮንጎ የሚገኘው የተባበሩት መንግስታት የሰላም ጥበቃ ተልኮ ሞኖስኮ በሰጠው መግለጫ ወታደሮቹ የተሰማሩት ዩቪራ በተባለ አካባቢ ሲሆን፣ ዓላማውም የሲቪሎችን ደህንነት ለመጠበቅና ሊደርስ የሚችል ማንኛውንም ጥቃት ለመከላከል ነው ተብሏል። ጥበቃው በትክክል የሚካሄደው ብሩንዲ ድንበር አቅራቢያ በሚገኘው በሰሜናዊ የታንጋኒካ ሐይቅ ጫፍ ላይ ነው። የቪራ ወረዳ ኃላፊ ስቴፋኔ ማይሌንጂ ሙተንዲኒ በሰጡት ቃል ወታደሮች ሚሊሻዎቹን ከከተማዋ በሙሉ ማስወጣታቸውን ገልጠው ተይዘው የነበሩ ወንደሮችም አሁን ነጻ ናቸው ብለዋል። አንድ የአካባቢው ነዋሪ ለአሜሪካ ድምፅ ራዲዮ ሲናገሩ የተባበሩት መንግስታት ድርጅት ሄሊኮፕተሮች ቅኝት ማካሄዳቸውንና አሁን በአሁኑ ሰዓት መረጋጋት እንደሰፈነም ገልጠዋል። የዋይት ሀውስ ባለስልጣናት እንዳስታወቁት ሰባት ሺ ወታደሮች ያሉበት አስር ሺ የፌዴራሉ ኃይል ከባድ ዝናብ ቀላቅሏ የምትነግደው ሄሪኬን ማሪያ የተሰኘችው አለው ንፋስ ፖርቶሪኮ ውስጥ ባደረሰችው ውድመት እየረዱ መሆናቸውን አመለከቱ። ቪርጂኒያ ውስጥ ያለችው ባለ አንድ ሺህ ሆስፒታል አልጋዎች የዩናይትድ ስቴትስ ባህር ኃይል መርከብ ኮምፈርት በመባል የምትታወቀው በዛሬው ቀን ወደ ፖርቶሪኮ ትንቀሳቅሳለች። የብሔራዊ አገር ውስጥ ደህንነት ጽህፈት ቤት አማካሪ ቶምቦሰርት እንደገለጹት ፖርቶሪኮ ከአጠቃላይ 69 ተቋማት ውስጥ 44 የኦፕሬሽን ሆስፒታሎች ነው ያሏት። አድማጮች፣ ለሰዓቱ ያለን ዜና የመጨረሻው ይቀጥላል የሚያንማር የቀድሞ በርማ ባለስልጣናት ከግማሽ ሚሊዮን በላይ የሚሆኑ የሮሂንጂያ ሙስሊሞች ወደ ባንግላዴሽ እንዲሰደዱ ያደረገውን ወታደራዊ ኦፕሬሽን በአስቸኳይ እንዲያቆሙ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬሽ አስጠንቅቀዋል። በተባበሩት መንግስታት የባንግላዴሽ አምባሳደር ማሱድ ቢን ሞመን እንደተናገሩት ከሚያንማር የሚጎርፈው ፍልሰተኛ እየጨመረ እንጂ እየቀነሰ አይደለም ብለዋል። ባንግላዴሽ በአሁኑ ወቅት ከሚያንማር የተባረሩ ዘጠኝ መቶ ሺህ በላይ የሮሂንጂያ ሙስሊሞችን ታስተናግዳለች። ሁኔታው ያለምንም ማጋነን ከቁጥጥር ውጭ ነው፣ በትናንሽ በአሁኑ ሰዓት ቢያንስ ተጨማሪ 20 ሺህ የሚሆኑ ተሰደዋል ብለዋል። በሮሂንጂያ ሙስሊሞች ላይ ጥቃት የተጀመረው ባለፈው ሳምንት መሆኑ አይዘነጋም። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ ቋንቋ አገልግሎት በ19ና በ22 ሜትር ባንዶች እንዲሁም በናይል ሰዓት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና አዲሱ አበበነን። በስርጭታችን የጊዜ ሰሌዳ መሰረት ወደ ቀጣዩ መሰናዶ እናልፋለን። ያም የዕለቱ አብይ ርዕስ የኢትዮጵያ መንግስት የአንድ ነጥብ ሶስት ቢሊዮን የአሜሪካ ዶላር የብድርና የድጋፍ ስምምነት ከዓለም ባንክ ጋር ተፈራረመ። ገንዘቡ የሚውለውም ለሁለት የተለያዩ መርሃ ግብሮች ማስፈጸሚያ እንደሚሆን ገልጧል። የገጠሩን ልማታዊ ሴፍቲኔት የተባለ መርሃ ግብር በአስር ዓመት ውስጥ የማህበራዊ ደህንነት ዋስትናን ስርዓት ለማድረግ እቅድ እንዳለም የገንዘብና የምጣኔ ሀብት ልማት ትብብር ሚኒስትሩ አስታውቀዋል። መለስካቸው አመሀ ዝርዝሩን ይዟል። ዛሬ ረፋዱ ላይ በኢትዮጵያ የገንዘብና የኢኮኖሚ ትብብር ሚኒስቴር ጽህፈት ቤት በተጠራው ጋዜጣዊ ጉባኤ የኢትዮጵያ መንግሥትና የዓለም ባንክ 1.3 ቢሊዮን የአሜሪካ ዶላር ወይም 30.37 ቢሊዮን የኢትዮጵያ ብር የድጋፍና የብድር ስምምነት ተፈራረሙ። የተገኘው የብድርና የድጋፍ ገንዘብ የሚውለው ለሁለት የልማት መርሃ ግብሮች እንደሆነም ታውቋል። የመጀመሪያውና በረዥም ዘመን በሚከፈል የብድር ስምምነት የተገኘው ሰባት መቶ ሚሊዮን ዶላር የሚውለው ማኅበራዊ አገልግሎቶችን በተሻለ ፍትሐዊነትና ጥራት ለማስፋፋት መሆኑን የዓለም ባንክና ሚኒስቴሩ ያሰራጯቸው የጽሑፍ መረጃዎች ይጠቁማሉ። በድጋፍ መልክ የተሰጠው ስድስት መቶ ሚሊዮን የአሜሪካ ዶላር ደግሞ ለገጠር ልማታዊ ሴፍቲኔት መርሃ ግብር የሚውል እንደሆነም ታውቋል። የገንዘብና የኢኮኖሚ ልማት ትብብር ሚኒስትሩ ዶክተር አብርሃም ተከስተ የዓለም ባንክ ለመርሃ ግብሮቹ ይህን ያህል ገንዘብ ሲመድብ ከዚህ በፊት የነበረውን መልካም የአፈጻጸም ተመክሮ መሠረት አድርጎ መሆኑን አስምረውበት ነበረ። ይሄ የተሟላ ፕሮጀክት ስርዓት አለው። እንዴት ተግባራዊ ይደረጋል፣ አፈጻጸሙ ክትትል ይደረጋል የሚል የተሟላ ስርዓት አለው። ላለፉት ዓመታት ተግባራዊ እያደረግ ናቸው የቆዩ ፕሮጀክቶች ናቸው። በጣም በጣም ውጤታማ የሆኑ ፕሮግራሞች ናቸው፣ እነዚህ በኢትዮጵያ ውስጥ ማህበራዊ አገልግሎቶች እንዲስፋፉ ዜጎች የምግብ ዋስትናናቸው እንዲያረጋግጡ ያስቻሉ ፕሮግራሞች ናቸው እና አፈጻጸማቸው የክትትል ስርዓታቸው በጣም አስተማማኝ የሆኑ እና እስካሁንም በጥሩ ሁኔታ እየሄዱ ያሉ ፕሮግራሞች ናቸው። የገጠር ልማታዊ ሴፍትኔት መርሃ ግብር በሀገሪቱ ተግባራዊ መሆን ከጀመረ አያሌ ዓመታት ተቆጥረዋል። አንዳንድ ተቺዎች እንደሚሉት መርሃ ግብሩ የሚፈልገውን ያህል ውጤታማ አይደለም። ከመርሃ ግብሩ ተጠቃሚ በመሆን በአስተማማኝ ሁኔታ ራሳቸውን የቻሉ ዜጎች ቁጥርም የሚያስመካ አይደለም። ድርቅና የመሳሰሉ የተፈጥሮ አደጋዎች በሚከሰቱበት ወቅትም ከመርሃ ግብሩ የወጡ ዜጎች ተመልሰው ተረጂዎች ይሆናሉ የሚሉ ነቀፌታዎች ይሰነዘራሉ። ለመሆኑ የምግብ ዋስትናቸውን አረጋግጠው በየጊዜው ከመርሃ ግብሩ የሚመረቁ ዜጎች ምን ያህላቸው ለሚለው የጋዜጠኛ ጥያቄም ሚኒስትሩ ምላሽ ሰጥተው ነበረ። እንግዲህ የፕሮዳክት ሴፍቲኔት አንዱ ዓላማው ይሄ ነው፣ የዜጎች የምግብ ዋስትና በማረጋገጥ በዘላቂነት የተሻለ ኑሮ እንዲመሩ ለማድረግ ነው። ስለዚህ ከዚህ አንጻር የተገኘው ውጤት በጣም ጥሩ ውጤት ነው። 2015 16 በነበረው ችግር ያየ ነው ይሄ ነው። ያኔ በተከሰተው ድርቅ ድርቁን መጀመሪያ የተቋቋሙት ዜጎች ራሳቸው ናቸው፣ ቤተሰቦች ናቸው። ከዛም የአካባቢው መስተዳደር ነው። እና ይሄ ልማታዊ ሴፍቲኔት የምንለው የዚህ አይነት ችግር ሲያጋጥም የመቋቋም አቅም እንደገነባ ያኔ በግልጽ አሳይተዋል ና ደረጃ በደረጃ እየተጠናከረ እንዲሄድ ለማገዝ ነው። ተጨማሪ ዛሬ የተፈራረም ነው የ600 ሚሊዮን ዶላር የሚውለው ማለት ነው። ዶክተር አብርሃም ጨምረው እንደገለጹትም በዚህ መርሃ ግብር ድጋፍ የሚያገኙ ዜጎች ቁጥር በየጊዜው እየቀነሰ መሄድ ብቻ ሳይሆን ከፍ ወዳለ ማህበራዊ አላማ እንዲሸጋገር ማስቻለው ይላሉ። ራእያችን በአስር ዓመት ጊዜ ውስጥ ይሄ የገጠር ልማታዊ ሴፍቲኔት የምንለው በሀገር ውስጥ ፋይናንስ የሚካሄድ የሶሻል ፕሮቴክሽን ስርዓት እንዲሆን ለማድረግ ነው። ስለዚህ በየአመቱ የድጋፍ የሚደረግላቸው ዜጎች እየቀነሱ ራሳቸውን እየቻሉ ለመሄድና ና ከአስር ዓመት በኋላ እንደውም አገራዊ የሆነ በራስ አቅም የሚካሄድ የሶሻል ፕሮቴክሽን ስርዓት ለማድረግ በራእይ ይዘን ነው ተግባራዊ እያደረግ ነው ያለ። በኢትዮጵያ በሱዳንና ና በደቡብ ሱዳን የዓለም ባንክ ተወካይ ሚስስ ካሮሊን ተርክ በበኩላቸው የኢትዮጵያ መንግስት በሁለቱም መርሃ ግብሮች ማስፈጸሚያ የሚውለው የገንዘብ መጠን በየጊዜው የጨመረ መሄዱን አመስግነዋል። ለመሰረታዊ ማህበራዊ አገልግሎቶችና ለልማታዊ ሴፍትኔት መርሃ ግብሮች የመንግስት የገንዘብ አስተዋጽኦ በየጊዜው ከፍ እያል ሄዷል። እንደውም አካባቢያዊ ማህበራዊ አገልግሎቶች በአብዛኛው የሚደገፉት በመንግስት የገንዘብ ወጪ ነው። 95 በመቶ የሚሆነውን መንግስት ሲያዋጣ የዓለም ባንክ አስተዋጽኦ በጣም አነስተኛ ነው እና መንግስት ይህን ድርሻ መውሰዱ በእጅጉ ያስደስተናል። ለገጠር ልማታዊ ሴፍትኔትም የመንግስት አስተዋጽኦ ከፍ እያለ ነው። ይህን ድጋፍና ብድር ለኢትዮጵያ መንግስት ያበረከተው የዓለም ባንክ አንድ አካል የሆነው ኢንተርናሽናል ዴቨሎፕመንት አሶሲሽን በሐጽሮት አጠራሩ አይዲኤ ይባላል። ድርጅቱ እንደ አውሮፓውያን ዘመን አቆጣጠር በ1960 ዓ ም የተመሠረተ ሲሆን በዓለም ድሃ የሚባሉ አገሮችን የልማት መርሃ ግብሮች ነጻ የገንዘብ ድጋፍ በመስጠትና ወለድ አልባ ብድር በማመቻቸት ይደግፋል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። ከነገ ወዲያ እሁድ መስከረም 21 ቀን በቢሾፍቱ ሆራ አርሰዲ የሚከበረው የኦሮሞ ማኅበረሰብ የባህልና የምስጋና እረቻ በዓል ያለምንም ጣልቃ ገብነት ሕዝባዊ በዓል ሆኖ እንዲከበርና የትኛውም የታጠቀ ኃይል ሕዝቡ መካከል እንዳይገባ መወሰኑን አባገዳዎች አስታውቀዋል። በመድረኩ ላይም ምርቃትና ንግግር የሚያደርጉት አባገዳዎች ብቻ ናቸው ተብሏል። ባለፈው ዓመት በተከበረው የእሬቻ በዓል ላይ የበርካቶች ሕይወት መጥፋቱ አይዘነጋም። ጽዮን ግርማ ዝርዝር አላት። በኢትዮጵያ የመስቀል በዓል ከተከበረ በኋላ ቀጥሎ በሚመጣው እሁድ ነው በቢሾፍቱ ከተማ በሆራ አርሰዲ ሐይቅ ላይ የሚከበረው እሬቻ በዓል። እሬቻ የኦሮሞ ማህበረሰብ አባላት በየዓመቱ የሚያከብሩት የባህልና የእምነት የምስጋና በዓል ነው። ዘንድሮ ከነገ በስቲያ እሁድ መስከረም 21 በዚሁ ቦታ የሚከበረው በዓል የአምናውን የመስከረም 22 ቀን 2009 ዓ.ም የተከበረውን አይነት አስደንጋጭና አሳዛኝ አደጋ ይዞ እንዳይመጣ የታጠቁ የመንግስት ወታደሮች ህዝቡ መካከል አይግቡብን፣ የመንግስት ባለስልጣናትም በመድረኩ ወጥተው ንግግር አያድርጉብን፣ በዓሉ ህዝባዊነቱን ጠብቆ እንደቀደመው ይከበር ስንል ጠይቀናል ብለውናል የኦሮሞ አባገዳዎች። የአባገዳ ህብረት ስራ አስፈጻሚ አባልና የመጫ ኦሮሞ አባገዳ ታከለ ደንሳ ለአሜሪካ ድምጽ እንደተናገሩት ይህንኑ በተመለከተ ዛሬ ምሽት እስካነጋገር ናቸው ድረስ ስለ ሁኔታው ከኦሮሚያ ክልል ፖሊስና ከክልሉ ባለስልጣናት ጋር በዝርዝር ጉዳይ እየተነጋገሩ ነው። ኦሮሞ እንደ ባህሉ እሬቻውን እንደ ገዳ ህግ ፎሌ የሚባል አለ። ሆብ ፎሌ ተዘጋጅተዋል። አንድ አራት መቶ ፎሌዎች፣ ፎሌ ማለት የኦሮሞ ሴራ ህግ ጠባቂ ናቸው። እነሱን አዘጋጅተናል። እንዲሁም የኦሮሚያ ፖሊስም በየዙራችን እንደሚጠብቁ አሁንም እየተወያየን ነው። ስለዚህ አካባቢውን በዙራ ጠብቆ የሚያውሉና የሚያሳድሩ የኦሮሚያ ፖሊስም አለ። ሌላ የኢትዮጵያ ሰራዊትም ሊሆን ይችላል ይሄ ሁሉ ውስጥ እንዳይገባ ህዝቡ ውስጥ እንዳይገባ ዙሪያውን ዞሮ እንዲጠብቅ ስብሰባው ላይ ውለን በዛሬ እለት ተወያየን ውሳኔ ያድርገናል ውስጥ እንዳይገባ ሲባል እና ዙሪያውን እንዲጠብቅ ሲባል ምን ማለት ነው አልገባኝም ባለፈው ውስጥ እንደሱ አይደለም የነበረው እንዳይገባ ማለት እሬቻው አባገዳዎች ዙሪያ ዞሮ የሚሄዱ ከወሌዎች ናቸው ሴቶቹ ወንዶችን ቦኩ ካለቻውን ዞሮ የሚሄደው አሉ በመሳሪያ አይደለም። ህጉ እያበላሻል። ስለዚህ ሌላ ባለጌ ይህንን አስመስሎ ችግር እንዳያመጣ እንድጠብቁ ማለት ነው ነገሩ። ስለዚህ በእናንተ በኩል ያቀረባችሁት ጥያቄ ባህላዊ ነገሩን ጠብቆ ይሂድ የሚል ነው ማለት ነው? አዎ፣ ባህላዊ ነገርን ጠብቆ እሬቻው እንዲከበር። እሬቻ ማለት ራሱም ሰላም ነው። የኦሮሞ ህዝብ እሬቻ ብሎ የሚመጣ የኔ ባህል ነው ብሎ የሚመጣ ሁሉ እሬቻውን አከብሮ ሄዶ ወንዚሁ ደርሶ ምርቃቱ ወዝዶ ቢፈልግ ይጫወት ባይፈልግ ወደ ቤቱ ይግባ፣ ሀገራችን ሰላም ትሁን። ሌላው አባገዳ በየነ ሰንበቱ አከባበሩን በተመለከተ ውሳኔ ላይ ተደርሷል ብለዋል። ውሳኔው ያው አባገዳዎች ብቻ ነው ምርቃት የሚያደርጉት ንግግርም የሚያደርጉት አባገዳዎች ናቸው። ስለዚህ ያው ፖሌ እና የኦሮሚያ ፖሊስ ባዶ እጃቸውን እዛ አካባቢ ላይ እንዲጠብቁ ነው ምና ያው አንዳንድ ችግሮች ስላሉ ማንኛውም ስለሚያውቅ እና ያ ችግር እንዳይመጣበት ሰውም ደግሞ የጦር መሳሪያ እዛ ውስጥ ከገባ ሌላ ውስጥ መናደር ስለሚመጣ ሴራውም ራሱ ሴራ አይደለም፣ ሕጎች ስለሆነ ራሱ ባህሉ ባህሉ የሚያዘው ከለቻቻችሁ ነው። ስለዚህ ነው አሁን እንደዚህ መደረግ አለበት ባህሉ መልቀቅ የለበትም ብለን ነው ውሳኔ ይሰጣል። እና ተስማሙ። የመንግስት ባለስልጣናት በዚህ አዎ፣ የኦሮሚያ ያው፣ እንግዲህ የኦሮሚያ ነው። ኦሮሚያ ጋርማ ተስማምተናል። በዛው እየሄድን ነው። ለአፋን ኦሮሞ ዝግጅት ክፍል አስተያየታቸውን የሰጡት የኦሮሚያ ክልል የባህልና ቱሪዝም ቢሮ ኃላፊ ወይዘሮ ሎሚ በዳሆ በበኩላቸው ከአባ ገዳዎች ጋር በተደረገ ውይይት በቦታው ምንም አይነት ፖለቲካዊ ሀሳብ ያዘሉ ጽሁፎች እና የማስታወቂያ ወረቀቶች መለጠፍ እንደሌለባቸው፣ እንዲሁም ህዝቡ ውስጥ የታጠቁ ፖሊሶች መግባት እንደሌለባቸው ስምምነት ላይ መደረሱን ተናግረዋል። ተገኛ ችን ተመጋላራችሁ ለሚነጣ አምበ ያክከሉ የጉም ስታችከሙ የከተማዋ ሕዝብ በሰላም ወጥቶ እንዲገባ ጥበቃ መደረጉ የግድ ስለሆነ በርቀት ሆኖ የአካባቢው ፖሊስ እንዲጠብቅ ይደረጋል። ጥበቃው በምን ያህል ርቀት ላይና እንዴት ይፈጸም የሚለውን እየተነጋገርንበት ነው። የፌዴራል የኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ ሚኒስትር ዶክተር ነገሪ ሌንጮ በበኩላቸው ለአፋን ኦሮሞ ዝግጅት ክፍል በሰጡት ምላሽ ምንም የታጠቀ ኃይል ወደ ውስጥ አይገባም፣ ስነ ስርዓቱ በባህሉ መሰረት ፎሌ የተባሉ ወጣቶች እንዲያስተናብሩት እንደተወሰነ ተናግረዋል። በዚህ ዝግጅት ባለፈው አመት በነበረው በዓል አከባበር ላይ የተከሰተ ሁኔታ እንዳይደገም ለማድረግ መሆኑንም ተናግረዋል። እሁድ መስከረም 22 2009 ዓ ም ከቢሾፍቱ የተሰማው ዜና እጅግ አሳዛኝ ነበር። በዕለቱ በዓሉን ለማክበር በተሰበሰቡ የኦሮሞ ማህበረሰብ አባላት ላይ የተከሰተው ሁኔታ ያነጋገርናቸውን ሰዎች እጅግ ያሳዘነ ነበር። በወቅቱ ስሙን ብንጠቅስ አደጋ እንደሚገጥመው ገልጾ በቢሾፍቱ አጠቃላይ ሆስፒታል ውስጥ እንደነበር የነገረኝ ወጣት ሁኔታውን ቆሞ ለማየት እንኳን አዳጋች ነው ብሎን ነበር። እኔ አሁን አሁን የምገኘው ደብረዘይት ሆስፒታል ውስጥ ነው። አሁን እየተከናወነ ያለው በደብረዘይት ሆስፒታል ውስጥ በጣም አሰቃቂ እና በጣም የሚያሳዝን ነገር ነው እየታየ ያለው። በጣም በየቦታውና በየዱካኖቹ የሰው ሬሳ ነው ግቢ ሞልቶት ያለው። ህዝቡ አሁን በጣም በጣም ሆስፒታሉን በጣም ወርሮታል። በጣም እምጣ በእምጥ ነው በቃ ሬሳ በጣም ነው። ምን ብዬ ልንገራችሁ? እሱ ልጅ ይሁት እንደዚህ ሲሆን እኔ መጀመሪያ ጊዜ ማያቴ ነው። በይሁት ውስጥ ና አስጠቃቂ ሁኔታ ነው እየተከናወነ ያለው። በዚሁ ዕለት ከደረሰው የሞት አደጋ በኋላ ባሉት ተከታታይ ቀናት በአብዛኞቹ መንደሮች ሰዎች ተሰብስበው ለቀብር ወጥተው ነበር። የሮይተርስ ዘጋቢ ተስፉ ታደሰ ብሩ በተባለ ሟች ወጣት የቀብር ስነስርዓት ላይ ተገኝቶ ነበር። እናቱንም አነጋግሯቸው ነበር

ልክ የዛሬ ዓመት በኢሬቻ በዓል ላይ በተከሰተው አደጋ የሞቱት ወጣቶች መንግስት በመረጋገጥ ነው ብሎታል። የሞቱትም 52 ሰዎች ናቸው ማለቱ ይታወሳል። በሀገር ውስጥ የሚገኙ ተቃዋሚ ፓርቲ መሪዎች በበኩላቸው በጥይት በመረጋገጥና በአስለቃሽ ጭስ የተገደሉ ናቸው በማለት የሟቾቹን ቁጥር ከ600 በላይ ገምተውት ነበር። በእለቱም በቦታው የነበሩና በአይን እማኝነት ያነጋገርናቸው የተለያዩ ሰዎች ባአስለቃሽ ጭስ በጥይትና በመረጋገጥ እንዲሁም ደግሞ ገደል ውስጥ ገብተው ሕይወታቸው ማለፉን ጠቅሰን መዘገባችን ይታወሳል። ዓለም አቀፍ የሰብአዊ መብት ተሟጋቾች በበኩላቸው እነዚህን ቁጥሮች ጠቅሰው እውነታውን ለማወቅ ገለልተኛ አጣሪ ኮሚሽን እንዲገባ ጠይቀው ነበር። በመንግስት በኩል ግን ተቀባይነት ሳያገኝ መቅረቱን መዘገባችን ይታወሳል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ አሁን ወደ መጨረሻው የመጽሔቱ ርዕስ እንሻገራለን። ሀራሪ ላይ ዛሬ አርብ ተቃዋሚዎች ያካሄዱ ሰልፍ ተበተነ። ፖሊሶችና የገዢው ዛኑፒኤፍ ፓርቲን መለዮ ምልክቶች ያሉባቸው ልብሶች የለበሱ ወጣቶች ሰልፈኞቹ ላይ ጥቃት አድርሰው እንደ በተኗቸው ነው የተገለጠው። የሰልፉ ዓላማ የአገሪቱ ምጣኔ ሀብት ማሽቆልቆሉን በመቃወም ሴባስቲያን ሞፎ ያጠናቀረውን ዘገባ ቆንጅታየ ይዛ የዛሬውን ሰልፍ ያካሄዱት አብዛኞቹ ወጣቶች የሆኑት ተቃዋሚዎች መንበርከክና መለመን ሰለቸን የሚል መዝሙር እየዘመሩ በዋና ከተማዋ ሀራሬ ተዘዋውረዋል። የተቃዋሚው ኤምዲሲ ፓርቲ የወጣቶች መሪ ፕሮሚስ ሚክዋናንዚ የወጣ ነው የሀገሪቱን ምጣኔ ሀብት ያነቀውን የገንዘብ እጥረት መንግስቱ እንዲያስወግድ ለፕሬዝደንት ሮበርት ሙጋቤ መልእክት ለማስተላለፍ ነው ብለዋል። ይሁን እንጂ የተቃውሞ ሰልፉን ፖሊሶችና የገዢው ዛኑ ፒኤፍ ፓርቲ ምልክት ያለባቸውን በለበሱና የፓርቲው ምልክቶች ባሏቸው መኪናዎች ተጭነው የደረሱ ወጣቶች በትነውታል። ከተቃውሞ ሰልፈኞቹ አንዱ ሙኳናንዚ ወደ ዚምባብዌ ማዕከላዊ ባንክ እየተጓዝን ነበር። የመንግስቱ መልስ ግን በሰላማዊና ሕግ አክባሪ ዜጎች ላይ ኃይል መጠቀም ሆነ። ለጊዜው ገተውናል። የተቃዋሚ ፓርቲው አባላት የሀገሪቱ ምጣኔ ሀብት እስከሚሻሻል እየተሰበሰብን ሰልፍ መውጣታችንን አናቆምም ብሏል። ምክዋና አንዚ ደቡብ አፍሪቃዊቱ ሀገር ለበርካታ ዓመታት ከተቆራኛት የዋጋ ግሽበት ተከትሎ የራሷን ዶላር መጠቀሙን ካቆመችበት ጊዜ አንስቶ እጅግ በከፋ የምጣኔ ሀብት ማሽቆልቆል ላይ ነው የምትገኘው። በምትኩ የምትጠቀምበት የአሜሪካ ዶላር እና የደቡብ አፍሪካ ራንድ ከባድ እጥረት በመኖሩ ምክንያት ነጋዴው አብዛኛው ሸቀጥ ዋጋ ላይ ከፍተኛ ጭማሪ አድርጓል። ነጋዴዎች ሸቀጣ ሸቀጥ ከውጭ ለማስመጣት ዋጋው በመወደዱ የውጭ ምንዛሪ በድብቅ ለመግዛት ተገደናል እያሉ ነው። ባለፈው አመት ስራ ላይ የዋለው የመንግስት ቦንድ ሰነድ ይፋ መገበያያ ዋጋው ከዩናይትድ ስቴትስ ዶላር ጋር እኩል ቢሆንም አሁን በ በሀምሳ ከመቶ እንደቀነሰ ነው የተነገረው። የምጣኔ ሀብት ባለሙያ ፕሮስፐር ቺታምባራ እንደሚሉት አሁን ላለው የኢኮኖሚ ችግር ከፊል ምክንያቱ ቦንዱ ነው። ቦንድ ኖትስ ወይ ኔቨር ሶሉሽን መጀመሪያም ቢሆን ቦንድ ፈጽሞ መፍትሄ ሊሆን አይችልም። እንዲያውም ጭራሽ የገበያውን ትምምን አዳክሞታል። በጎን የሚካሄዱት ገበያዎች የዋጋ ግሽበቱን እያናሩት ሲሄዱ ገበያውንም ሸማቹንም ይብሱን አመኔታ እንዲያጡ አድርገዋል። ባለፈው ወር ከተከሰተው የዋጋ መናር ተከትሎ እንዳለፈው ከባድ ይሆናል በሚል ስጋት በርካታ ዚምባብዌያውያን ምግብ እየገዙ ማከማቸት ይዘዋል። ታዋቂው ቄስ ኢቫን ማዋራሪ የተቃውሞ ሰልፉን የጠሩትም በዚሁ ስጋት ምክንያት ነው። ቄሱን ፖሊስ በመንግስት ላይ አመፅ አስነስተሃል በማለት ወንጅሎ ወዲያውኑ በቁጥጥር ስር አውሏቸው ነበር። በኋላ ክሱ በፍርድ ቤት ውድቅ ሆኗል። አድማጮች የምትከታተሉት በ19 እና 22 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭታችን እስከምሽቱ አራት ሰዓት ይቀጥላል። አሁን በነጻዊ ስልክ መስመር 2022059942 የውስጥ መስመር የተቀበልናቸው አስተያየቶች አሉ። ለአሁኑ ጊዜ የለንም ነው ንጉሱ የሚለኝ። ወደሚቀጥለውን እሄዳሉላል። መልካም አዲሱ ጥቁር ጀምራል የምሽቱን ምርጥ ዜማ ነው። ንጉሱ ነው የመረጠለን። ቴዎድሮስ ታደሰ ነው የቆረቆረ የሚለው ወዲህ ዜማ ነው ደግሞ ባይ ደግሞ وداش ، و لقميصة وداش ، أجي انت بس انتو

تفضلوا اجينا لنرسم في القصه انتي لسان تتردو بس انتو ቴዎድሮስን እናመሰግናለን። ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት ነው። ከምሽቱ ሦስት ሰዓት ከሰላሳ አምስት ደቂቃ በኢትዮጵያ አቆጣጠር የምሽቱን ዋና ዋና ዜና እናሰማችሁ። የኢትዮጵያ መንግስት የአንድ ነጥብ ሶስት ቢሊዮን የአሜሪካ ዶላር የብድርና የድጋፍ ስምምነት ከዓለም ባንክ ጋር ተፈራረመ። ገንዘቡ የሚውለውም ለሁለት የተለያዩ መርሃ ግብሮች ማስፈጸሚያ ነው ተብሏል። የአልሻባብ አማጽያን ዛሬ አርብ ቦምብ በጫን ያጥፍቶ ጠፊ መኪና ሶማሊያ ዋና ከተማ ሞቃዲሾ ውስጥ አንድ ወታደራዊ ጦር ካምፕ ወረሩ። የሸበሌ ገዢ ኢብራሂም አደን ናጃህ ለቪኦኤ ሶማሌኛ አገልግሎት እንደገለጡት ጥቃቱ የተጀመረው በዚያው አገር አቆጣጠር ከሌሊቱ አስር ሰዓት ገደማ ነው። አልሻባብ ጥቃቱን እንዳካሄደ አምኗል። አስራ አንድ ተሽከርካሪዎች እንደ ማረከም ገልጧል። ሮይተርስ እንደ ዘገበውም አስራ አምስት ወታደሮች ተገድለዋል። የሚያንማር የቅድሞዋ በርማ ባለሥልጣናት ከግማሽ ሚሊዮን በላይ የሚሆኑ የሮሂንጂያ ሙስሊሞች ወደ ባንግላሽ እንዲሰደዱ ያደረገውን ወታደራዊ ኦፕሬሽን በአስቸኳይ እንዲያቆሙ የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉቴሬሽ አስጠንቅቀዋል። በተባበሩት መንግስታት የባንግላዴሽ አምባሳደር ማሱድ ቢን ሞመን እንደተናገሩት ከሚያንማር የሚጎርፈው ፍልሰተኛ በአሁኑ ሰዓት ከ900 ሺህ በላይ መሆኑንና ተጨማሪ 20 ሺህ ደግሞ እንዳሉ ገልጠዋል። የሞንጃ የሮሂንጃ ሙስሊሞች ጥቃት የተጀመረባቸው ባለፈው ሳምንት እንደሆነ አይዘነጋም። ይህ በእንዲህ እንዳለ ለሮሂንጂያ ፍልሰተኞች የሚደረገው የእርዳታ አቅርቦት ጥሪ ቀጥሏል። በአሁኑ ወቅት ወደ ባንግላዴሽ የሚሰደደው ፍልሰተኞች ቁጥር ከአቅም በላይ እንደሆነም ባለስልጣናት ተናግረዋል። አርዕስተ ዜናው ይሄው ነው። አሁን የሁለተኛው አጋማሽ የመጀመሪያ ቅንብር ይሰማል። አፍሪካ በጋዜጦች አዘጋጅ ፍሳሐ የምታቀርበው ነው። አፍሪካ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪቃ ከተጻፉት የተወሰኑትን ጨምቆ ያቀርባል። በኢሬቻ በዓል መሳሪያ እንዳይገባ ታገደ፣ ሶማሊላንድ በሺዎች የሚቆጠሩ የኢትዮጵያ ኦሮሞዎችን ማፈናቀሏ ተገለጸ፣ ትራምፕ ጓደኞቼ ሀብት ለማካበት አፍሪካ ይሄዳሉ ማለታቸው ድጋፍም ተቃውሞ ማስነሳቱ ተገለጸ የሚሉት ርዕሶች ነው በዛሬው ቅንብራችን የምንመለከተው። የዋሽንግተን ፖስት ጋዜጣ ድረ ገጽ በዘገበው መሰረት በመጪው ሬቻ የምስጋና በዓል ወቅት መሳሪያ መያዝ ክልክል እንደሚሆን የኢትዮጵያ መንግስት አስታወቀ። ዓላማው ባለፈው ዓመት የብዙ ሰው ሕይወት ያጠፋው ግጭት እንዳይደገም ነው። መግለጫውን ያወጣው የኦሮሚያ ክልል መሆኑን የዋሽንግተን ፖስት ጋዜጣ ድረ ገጽ ገልጿል። ባለፈው ዓመት ከነበረው ሁኔታ ጋር ሲነጻጸር በክልሉ ያለው የጸጥታ ሁኔታ ተሻሽሏል። ስለሆነም የታጠቁ ሰራተኞች በበዓሉ ሥነ ሥርዓት መሃል እንዲገቡ አይፈቀዱም ሲሉ የኦሮሚያ ክልል ባህልና የጉብኝት መስሪያ ቤት ኃላፊ ሎሚ ቢዮ ባለፈው እሁድ ለአሶሽትድ ፕሬስ የዜና አገልግሎት ገልጸዋል። ሃይማኖታዊ መሪዎች በጠየቁት መሠረት የታጠቁ ፖሊሶች ከበዓሉ ሥነ ሥርዓት ወጣ ብለው በሚገኙ ቦታዎች ላይ ይወሰናሉ። ባለፈው ዓመት የተከሰተው ትራጄዲ እንዲደገም አንጠብቅም በማለት ባለሥልጣኑ አስረድተዋል። ቢሸፍቱ በሚደረገው የዚህ ዓመቱ ኢረቻ በዓል እስከ 1.5 ሚሊዮን ድረስ የሚሆኑ ሰዎች ይገኛሉ ተብሎ ይጠበቃል። ባለፈው ዓመት በተካሄደው የኢረቻ በዓል የጸጥታ ኃይሎች ጸረ መንግሥት ተቃዋሚዎችን ለመበተን እምባስ መጭ ጋዝና ተኩስ በመክፈታቸው ለመሸሽ የሚሞክሩ ሰዎች ተረጋግጠው ቢያንስ አምሳ ሰዎች እንደሞቱ ባለሥልጣኖች ገልጸዋል። ተቃዋሚዎች ግን ከዛ በላይ እንደመውቱ ይናገራሉ። በኦሮሚያ ክልል ሰፊ ተቃውሞ ተከትሎም ተጨማሪ ሕይወት እንደጠፋ ጠፋ በርካታ አገር በቀልና የውጭ ሰዎች ይዞታ የሆኑ ኩባንያዎች እንደወደሙ በዚያ ምክንያትም የአስቸኳይ ጊዜ አስተዳደር ታውጆ ለዘጠኝ ወራት ያህል እንደዘለቀ የሚታወቅ ነው። የኤረቻ በዓል እየተቃረበ በመሆኑ የውጥረት ምልክቶች እየታዩ ናቸው ሲሉ ኒሞና ነጋሽ የተባሉ የቢሸፍቱ ነዋሪ ተናግረዋል። ሰዎች ጸረ መንግሥት መፈክሮችን ከማሳየትና ጥቁር ልብስ ከመልበስ እንዲቆጠቡ እየተነገራቸው ነው ሲሉ ማከላቸውም ዘገባው ጠቅሷል። በኦሮሚያ ኢሬቻ በዓል የሚከበረው የዝናብ ወራት አብቅቶ ጸደይ የሚጀመርበትን ጊዜ ለማክበርና ምስጋና ለማቅረብ እንደሆነ ዋሽንግተን ፖስት ጋዜጣ ላይ የወጣው ጽሁፍ ጠቁሟል። ብሉምበርግ የዜና አገልግሎት ደግሞ ሶማሊላንድ በብዙ ሺህ የሚቆጠሩ ኦሮሞዎችን ከግዛቷ አፈናቅላለች በማለት ኢትዮጵያ መክሰሷን አመልክቷል። ከፊል ራስ ገዝ የሆነችው ሶማሊላንድ በሶማሌ ክልል ተወላጆችና በኦሮሞዎች መካከል ከቅርብ ጊዜያት ወዲህ ግጭት ከተነሳበት ጊዜ አንስቶ ሦስት ሺህ የሚሆኑ በአካባቢው የረዥም ጊዜ ነዋሪ የሆኑ ኦሮሞዎችን አፈናቅላለች በማለት ኢትዮጵያ መክሰሷን ዘግቧል። የኢትዮጵያ ኢንፎርሜሽን ሚኒስትር ነገሪ ሌንጮ ባለፈው ሰኞ አዲስ አበባ ላይ ለጋዜጠኞች በሰጡት መግለጫ ሰሜናዊቷ ግዛት ሶማሊላንድ ያፈናቀለቻቸው ኦሮሞዎች በአሁኑ ወቅት በኢትዮጵያ ኦሮሚያና ሶማሌ ክልሎች ተጠለው እንደሚገኙ መግለጻቸውን ብሉምበርግ የዜና አገልግሎት ዘግበዋል። በያዝነው ወር በተካሄደው የድንበር ግጭት የኦሮሚያ ምስራቃዊ ክፍል ደም ያፋሰሰ ግጭት ገጥሞታል። ኦሮሞዎች በኢትዮጵያው የሶማሌ ክልልና በሶማሊላንድ ኢላማ ተደርገዋል ሲሉ ሚኒስትሩ መናገራቸውን ብሉምበርግ የዜና አገልግሎት ጠቁመዋል። የሶማሌላንድ የውጭ ጉዳይ ሚኒስትር ሳይድ አሊ ሺሬ በበኩላቸው ሠራተኞቻቸው ስለ ጉዳዩ ዘገባ እንዲያቀርቡላቸው መጠየቃቸውን ገልጸው ምላሽ ከመስጠቴ በፊት ሐቁን ማግኘት አለብኝ ማለታቸውን ብሉምበርግ የዜና አገልግሎት ጠቁሟል። እዚህ ዋሽንግተን ዲሲ የሚገኝ ኤንፒአር የተባለው ለትርፍ ያልቆመ ሬዲዮ ጣቢያ ድረ ገጽ። ፕሬዚደንት ዶናልድ ትራምፕ በተባበሩት መንግስታት ድርጅት ጠቅላላ ጉባኤ ጎን በምሳ ግብዣ ላይ ለአፍሪቃ መሪዎች ስላደረጉት ንግግር ዘግቧል። ንግግር ባደረጉበት ወቅት ሀብታም ለመሆን ወደ ሀገሮቻችሁ የሚሄዱ ብዙ ጓደኞች አሉኝ፣ እንኳን ደስ ያላቸው፣ ብዙ ገንዘብ እያወጡ ነው ማለታቸው ይታወሳል። ይህ አባባላቸው ታዲያ ሀብታም ለመሆን የሚለው ማለት ነው። በአንዳንድ አፍሪቃውያን ማህበረሰቦች ያለፈውን የቅኝ ግዛት ገጽታን አስታወሰን በማለት ቁጣ አስነስቷል፣ ይላል ዘገባው። ኤምፒአር በጉዳዩ ላይ ሀሳባቸውን እንዲገልጹ ሶስት በንግድ ስራ የተሰማሩ አፍሪቃውያንን አነጋግሯል። ማንያንግ ሪች ኬር የተባሉ እዚህ ዩናይትድ ስቴትስ የሚኖሩ ወጣት ሆነው የተሰደዱ ሱዳናዊ ነጋዴ፣ ትራምፕ ጓደኞቼ ሀብታም ለመሆን ወደ አፍሪቃ ይሄዳሉ ማለታቸውን ስሰማ፣ ደሃ አገሮች ሄዶ እንዴት ነው ሀብት የሚገኘው የሚል ጥያቄ ነበር የመጣብኝ ማለታቸውን ዘገባው ጠቅሷል። መልሱ ታዲያ እቃውን በርካሽ ይገዙና ወደ ዩናይትድ ስቴትስ አምጥተው በመሸጥ ያተርፉበታል ማለት ነው። እቃው ከመጣበት ሀገር ያሉ ሰዎች ግን የሚጠቀሙት ነገር የለም። ኮንጎ በጥሬ አላባ ይዞታ በዓለም እጅግ የላቀች ነች። አገሪቱ ግን በጣም ድሀ ነች። የነዳይ ዘይት ሀብቱ የት እየገባ ነው የሚል ጥያቄ ማቅረባቸውን የኤንፒአር ድረገጽ ዘገባ አውስቷል። አያይዘውም ኬር ትራምፕ ጓደኞቼ ሲሉ ሀብት ለማግኘት ድሆችን የሚበዘብዙ ብዙ አውሮፓውያን ነጋዴዎችን ማለታቸውን ነው። አውሮፓውያን አፍሪካን በቅኝ ግዛትነት ከያዙበት ጊዜ አንስቶ ሲያደርጉት እንደነበረው ማለት ነው ብለዋል። ስደተኛ የነበሩት ኬር ራሳቸው የአካባቢ ሠራተኞችን የማይበዘብዝ የንግድ ሥራ ምን ያህል ከባድ እንደሆነ ያውቃሉ የኢትዮጵያን ቡና እየሸጠ ካገኘው ትርፍ የሱዳን ስደተኞችን የሚረዳ ኩባንያ ከፍተዋልና ይላል ኤንፒአር ድረ ገጽ ላይ ወጣው ጽሁፍ። ጃክሊን ሞና ሚስቷ የተባሉ የዚምባብዌ ተወላጅ ጠበቃ በበኩላቸው የፕሬዝደንት ትራምፕን አባባል በአዎንታዊ መልክ አይተውታል። ትራምፕ ሌሎች አሜሪካውያን መሪዎች ያላዩትን ሌላ የአፍሪቃን ገጽታ ያሉ ብለዋል። ሚስቷ የትራምፕ አነጋገር አፍሪቃ ውስጥ ስላለው የሀብት መሰረት ውይይት ለማካሄድ ይረዳል የሚል ተስፋ እንዳላቸው ገልጸዋል። ኦላ ኦሮክንሪን ብራውን የተባሉ ትውልደ ናይጀሪያ የሆኑ ሐኪም በበኩላቸው ትራምፕ የተናገሩት ሊሰማ የሚገባው ነገር ነው ብለዋል። ስለ ንግድ፣ ስለ ገንዘብ ማግኘትና ስለ ትርፍ መናገር አለብን። ብዙውን ጊዜ ወደ አፍሪቃ ረድኤት ስለማምጣት ነው የምንሰማው። ይህ ታዲያ በብዙ የአፍሪቃ ሀገሮች በእርዳታ የመተማመን ባህል ፈጥሯል። እኔ እንደሚመስለኝ የትራምፕ አባባል ሰዎች አፍሪቃን እንደ የንግድ መዳረሻ አድርገው እንዲያዩ ያበረታታል ማለታቸውን የኤምፒአር ድረገጽ ላይ የወጣው ዘገባ ጠቅሷል። አድማጮች፣ የዛሬው አፍሪቃ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን። አድማጮች የምትከታተሉት በ19ና 22 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ ቋንቋ አገልግሎት የሚተላለፈውን ስርጭት ነው። አሁን ሳምንታዊው እሰጥ አገባ ክርክር በሰሞነኛው የኢትዮጵያ ጉዳዮችና አሻግረው ሊወስዱ በሚችሉ መንገዶች ዙሪያ ፕሮግራም አዘጋጅና አቅራቢ አሉላ ከበደ ነው። አሉላ፣ ዛሬ አዲስ ተከታታይ ቅንብር ነው የምትጀምረው ብለኛል፣ እንግዶችህ ማንነት ጨምረህ ታስተዋውቅናል። አመሰግናለሁ። አዲሱ እንግዶች በቀደሙት ተከታታይ ክርክሮች የተሳተፉ ከአዲስ አበባ አቶ ኤልያስ ግደይ፣ ከዚህ ከዋሽንግተን ዲሲ አቶ ግዛው ለገዘ ናቸው። ታዲያ ቅንብሩ በተከታታይ አዲስ የሚጀምር ነው። ሰሞንኛ እንደምንለው ሁሉ በጣም ሰሞንኛ ጉዳዮችን ይመለከታል። በመጪው እሁድ የሚካሄደው እሬቻና የከሰተው ስጋት፣ የአገሪቱ አሁን ያለበት ይዞታ፣ እንዲሁም በሶማሌና ኦሮሚያ ክልል ተዋሳኝ አካባቢዎች የተፈጠሩትን ሁከቶችና ተጠያቂ የሚሆነው ማን ነው የሚሉትን ይመለከታል። እንግዲህ በዝርዝር እናያለን። እንግዶች ሁለታችሁንም ለጊዜያቸው አመሰግናለሁ። አዲስ ዓመት ከገባ አንድ ወር ተቆጥሯል። አዲሱ ዓመት መግቢያ ላይ ነበር የተከራከራችሁት። እስኪ ተስፋ ከሚሰጡ ሁኔታዎች ካሉ ከእሱን ጀምር። የሚሰማችሁ አንዳች ተስፋ አለ? አሁን ያለው ሁኔታ ውጥረት፣ ስጋት ያደረበት ሁኔታ ሊቀየር ይችላል መልካም አዝማሚያም አለው የሚባል አለ። አቶ ኤልያስ እርስዎን ላስቀድም። እሺ በአዲሱ ዓመት ያው በኢትዮጵያ የልማቱ ለውጦች ላይ ነው። ከዛ ውጭ ግን ያለው የፌዴራሊዝም ሰባቱ በተለያዩ ትንንሽ ችግሮች እየተፈተነ መሆኑን አዲሱን አመት የስራ አመት ለማድረግ ያው የቅድ ግንዳማዎች በተለያዩ ቦታዎች የተደረጉ ነው እነዚህ ነገሮች የልማቸው ጉዳይ ቀጣይነት እንደሚኖረው እና በአንዳንድ ቦታዎች ደግሞ የተፈጠሩ ችግሮች ያ ፌዴራል ሲስተሙ ፌዴራሊዝሙ አንዳንድ ቦታዎች ላይ ያው ፈተና ጊዜ ፈተናዎች እያጋጠሙት ነው ነው እንግዲህ ትክንዘት ፈተና ብለዋል አቶ ኤልያስ አቶ ገዛው እንዲሁ ባጭሩ አንዳች ተስፋ ያሳደረበት ሁኔታ አጋጣሚ ክስተት አለ። መጀመሪያ የመጀመሪያ ጊዜያችን ስለሆነ በአዲሱ አመት የኢትዮጵያን ሕዝብ ይህንን ፕሮግራም የሚያዳምጡትን እንኳን ለአዲሱ አመት አደረሳችሁ ላለሁ በሁለት በኩል ልየው። አንደኛ በአዲሱ አመት ብዙ ሺዎች የሚቆጠሩ የኦሮምኛ ተናጋሪ ኢትዮጵያውያን ከሀብታቸው ከቤታቸው፣ ከንብረታቸው ከሀገራቸው ስለተፈናቀሉ ሀዘኔንና ወገንተኝነቴን መግለጽ እፈልጋለሁ። እንደዚሁም ሶማሌኛ ተናጋሪ ኦሮምኛ ተናጋሪ ኢትዮጵያውያን ህይወታቸውን ላጡትም ለዘመዶቻችሁ መጽናናት ይመኛለሁ። ሶ አዲሱ አመት ሲጀምር ኢትዮጵያውያን ለነፃነታቸው ያላቸውን ቀናይነት ካለፈው አመት የበለጠ በቁርጠኝነት ለመጠየቅ የወሰኑበት ተስፋ የምንሰንቅበት ሆኖ ነው የተገኘው። በተለያዩ ቦታዎች መስቀልን ለማክበር ዘመን መለወጫን ለማክበር ኢትዮጵያውያን አጋጣሚውን የነገ ተስፋቸውን ያሳዩበት ስለሆነ ተስፋዬ የለመለመ ሆኗል። ተስፋም ይሁን ስጋታችሁን፣ ግራና ቀኝ ለመመልከት የሚቀጥሉትን ሁኔታዎች ለማየት ነው የቀደመውን መንደርደሪያ ጥያቄ የጋበዝኩት። አቶ ግዛው ጠቆም ካደረጉት የቅርብ ጊዜዎቹ ክስተቶች ውስጥ ጎልቶ ወደ ተሰማውና ብዙ ብዙዎችንም እያነጋገረ አንዳንዶችንም ወደ ስጋት ያስገባ ሁኔታ እንመልከት። በኦሮሚያና በሶማሌ ክልሎች ተዋሳኝ አካባቢዎች በተከታታይ እየታዩ ለብዙዎች ህልፈት ምክንያት የሆኑ ጥቃቶች የአሜሪካ ድምፅ ቀደም ብሎ በተከታታይ የዘገበባቸው ናቸው። መሰረታቸው አንድም ሆን ተብሎ የተፈጸመ ነው የሚሉ ጥያቄዎች እየተነሱበት ነው። በሌላ በኩል ደግሞ ዘውግን መሰረት ያደረገው የአስተዳደር ፖሊሲ ውጤቶች ናቸው የሚሉም አሉ። በሶማሊ ልዩ ፖሊሶች ነው በአብዛኛው ተፈጸሙ የሚባሉት እነኚህ ድርጊቶችና ሆን ተብሎ የተደረጉ ናቸው እስከሚለው የሚደርሱ አሉና፣ በመጀመሪያ ተጠያቂ ማን ነው? የኢትዮጵያ መንግስት ምርመራ አደርጋለሁ ማለቱ ተዘግቧል። እስከዚህ ድረስ ብቻ ነው በመንግስት በኩል ያለው አቋም፣ በተለይ በፌዴራል መንግስት በኩል የተገለጸውና ተጠያቂው ማን ነው? መቼና የትስ ተጠያቂ ይደረጋል ወይም ይሆናል ብላችሁ ትገምታላችሁ ወይም ታስባላችሁ? አቶ ኤልያስ፣ ያው የኢትዮጵያ መንግስት ወይም ኢትዮጵያ ህዝቦች የፌዴራሊዝም ስርዓት ያካሄዳሉ። በላለፉት ሀያ ስድስት አመት የዚህ ፌዴራሊዝም ስርዓት ሁለት አካሄዶች አሉት። አንደኛው ህገ መንግስቱ ላይ እንደ ስቴት እንደተደረገው አንድ ኢኮኖሚና የፖለቲካ ማህበረሰብ የዛሬ ሀያ ስድስት አመት አንድ ራዕይ ይዘው ህዝቦች ያወጡት ህገ መንግስት አለ ስለዚህ ወደ አንድ ኢኮኖሚና የፖለቲካ ማህበረሰብ የሚሄድ አንድ መንገድ አለ ከፌዴራሊዝም የሚነሳ አንድ ደግሞ እራሳቸው ያሉት ፌዴራል ስቴቶች ኦቶኖመስ እንዲሆኑና በጣም ጠንካራ የሆነ ፌዴራል ስቴት እንዲቋቋም ወደ መጽ ሀገርነት የሚሄድ ፍላጎት ያላቸው ደግሞ አንዱ ያለ። ስለዚህ አጠቃላይ ኢትዮጵያ ውስጥ ያለ ፌዴራሊዝም ሁለት መንገድ ነው። አንደኛው ወደ ግራና አንዱ ወደ ቀኝ ማለት እንችላለን። አንዱ ወደ ግራ ወደ ቀኝ ያለው መንገድ የ አንድ ኢኮኖሚ ና የፖለቲካ ማህበረሰብ የመፍጠር ጉዳይ ነው። በዚህ ያው የፖለቲካ ኃይሎች ወይም ደግሞ የህዝቡ አካላት ተሳትፎ ያደርጋሉ። አንድ ደግሞ ወደ ነጻ ሀገርነት የመሄድ ደግሞ ጠንካራ የሆነ ፌዴራል ስቴት ክልል የማዋቀርና ወደዛ ደግሞ የሚሄድ ኃይል አለ። በዚህ በሁለቱ ኃይል ላይ የሚኖሩ በተለይ ወደዚህ ወደ ነጻ ሀገርነት የሚሄድ ና ጠንካራ የሆነ ፌዴራል ስቴት የመፍጠር ሁኔታ እንደ ድሮ ያው ታይሞቹ ጠባብነት ቢባልም ጠባብነት በባህሪ ግለሰባዊ፣ አንድ ግለሰብ በግለሰብ ደረጃ ጠባብ ይሆናል። ጠባብ መሆን ምንድን ነው? የራሱን ስቴት የማቋቋም ወይ ደግሞ የራሱ የሆነ ያው ፌዴራል ስቴት ቋንቋና ባህል የማ የማጠናከር ራይት ቢሰጥም ይሄ ራይት እንደ አንድ ራሱን የቻለ በፌዴራል ስቴት ውስጥ አለ፣ እንደ ራሱን የቻለ ወይ ደግሞ ህገ መንግስታዊ መብት እንዲሆን እስከ መገንጠል ድረስ የተሰጠው ህገ መንግስታዊ መብት እንዲሆን እንደዚህ እስቴት የመፍጠር የተለያዩ አማራጮችን በመፍጠር ህዝቡን በማሳመን ምልበት በመጠቀም ስቴት የመፍጠር አንድ ሀገር የመፍጠር ፍላጎት አለ፣ ሀይል አለ። ስለዚህ እነዚህ ግ ጠባ የሆኑ ግለሰቦች ህብረት ሲፈጥሩ ድርጅት አቋቁማሉ። ምክንያቱም በሱዘር ፍላይ ቱጌዘር እንደሚባለው ግለሰባዊ የነበረ አይዲያ የቡድን ይሆናል። ያ ቡድን ችግር የሚሆነው መቼ ነው? በግለሰብ ደረጃ ና መሸተ ባል ሊሆን ይችላል መግለጫ ሲፈጥ ሀሳቡ እንደዚህ አይነት ግርግሮች ሲፈጠሙ ሲፈጠሩም ያ እርምጃ ሲወስድ በግለሰብ ሊሆን ይችላል። አደጋኛ ነው። ምንድነው? በቡድን ደረጃ ዶሚኔት አድርጎ አይዲያ አገሪቷን ለመበጠበጥ የሚችልበት አግባብ ሰው ስናገር ስናቅር መጀመሪያ ላይ ጊዜያዊ ፌዴራሊዝም ፈተና ላይ ነው አልኩት። ምንድነው ይሄ ጠባብቀ በግለሰብ ደረጃ ያለው ተመሳሳይ የሆኑ ግለሰቦች ሥርዓቱን ማበላሸት የሚችል ደረጃ ባይደርሱም እንደዚህ ትንሽ የሆነ አደጋዎች እንዲፈጠሩ በየቦታው ለምሳሌ የኦሮሚያና የሶማሌ ጉዳይ ካነሳው የተነሳው ሁለት ሰዎች የኦፒዲዮ እንግዲህ የባለ መረጃ ሁለት የኦፒዲዮ ባለስልጣኖች መንገድ ላይ ተገደሉ። የእነሱም መልስ አወታዊ ላይ ህዝቡ ያው የሶማሌ ዜጎች እንዲሉ ተደረገ። ያ ኮንፍሊክት የሆነ ህዝብ ማለት ነው

ኬቲም የንግድ ሲስተሙ ፓራሌት ሆኗል ወይም እንዲህ አድርጓል። ስለዚህ እንደዚህ የነበሩ ነገሮች ብዙ ቤተሰቦች ስለሚበደሉ በዚህ በሰዳዊ ኃይል እና ፖለቲካ ተሳተፋለ ብሎ በግለሰብ ደረጃ ያሉ አይነት ህብረት ፈጥረው እንደዚህ አይነት ኖስ መስጠራቸው ያው ጊዛዊ ችግር ይሆናል። ግን ያው ኮሚኒኬሽን ሚኒስተሩ እንደተናገሩት እነህን አባባሽ በግለሰብ ደረጃ እዚህ ጠባብ ሚካት የነበራቸው ግለሰቦች እንደሚጠየቁ መግለጫ ሰጥቷል። መልካም፣ አቶ ኤልያስ ጥያቄ ላስከትል ጥያቄ ላስከትል ወደ ዋናው ጭብጥ እንድንመጣ አጠቃላይ ነገር ላይ ነው። በአብዛኛውን ጊዜውን ያጠፉት ፌዴራሊዝምን በተለይ ደግሞ ዘውግን መሰረት ያደረገው አስተዳደርን የተመለከተ ራሱን የቻለ ርዕስ አድርገን በሰፊው በኋላ ላይ ትከራከሩበታላችሁ። አሁን ተከሰተ ባለው እርሱም የጠቀሱት በቀጥታ በተጨባጭ ሰዎች የሞቱበት ሁኔታ ላይ እርሶ እስከ ተረዱ ድረስ ግለሰቦች የሚል ነገር በተደጋጋሚ ተጠቅመዋልእና እነማን ናቸው ተጠያቂዎቹ? መቼስ ነው ተጠያቂ የሚሆኑት? ለሰዎች ሕይወት ህልፈት ምክንያት የሆነ ሁኔታ የሚከስቱ ሰዎች መቼስ ነው እንዴትስ ነው በግልጽ ለኅብረተሰብ ለህዝብ ኃላፊነት የሚወስዱ ሰዎችን መንግስት ይፋ የሚያደርገው እንዲህ ያሉ ሁኔታዎች በተከሰቱ ጊዜ በአግባቡና በጊዜው ኃላፊነት የሚወስዱ ተጠያቂ የሚሆኑ ሰዎችን ይፋ የሚደረግበት መንገድ ጭምር ማን ናቸው ተጠያቂዎቹ ይላሉ። በተጨባጭ እርሶ እስከሚያውቁት ድረስ ዚያን ችግሮች መጀመሪያ የአመለካከት ችግር አለ። የአመለካከት ችግር ጠባብነት ችግር አለ። ይህ ችግር መጀመሪያ በአመለካከት ደረጃ በትምህርት

ይገኛል። መልካም አቶ ግዛው፣ በሶማሌና በኦሮሞ ብቻ አይደለም ይሄ ችግር ያለው በኦሮሞ ና በደቡብ ሕዝቦችም በኦሮሞ ና በአፋር በአፋር ና በአማራም መካከል ይሄ ችግር መጥቷል። በአጠቃላይ በሁለት መልክል ነው ማየት ያለብን። ለእኔ እንደሚመስለኝ የሕዝባዊ ወያኔ ያርን ትግራይ ስልጣኑን ሲይዝ መሬትን ለኢትዮጵያውያን ሳይሆን እሱ ለመረጣቸው አካባቢው ለሚኖሩ ሰዎች ብቻ ስለሰጠ የሶማሌ ክልል የሶማሌ ህዝብ ነው፣ የኦሮሞ ክልል የኦሮሞ ህዝብ ነው፣ የአማራ ክልል የአማራ ህዝብ ነው የሚል አይነት ስላለ ኢትዮጵያውያን በተለያየ አካባቢ ሄደውና ሰርተው የመበልጸግና የመኖር እድላቸውን አጥብቦታል። ይሄ ለ ሀያ ስድስት አመት ስር ሲሰድ መጥቶ ዛሬ በተግባር ሆኗል። ካየ ነው። ይሄንን ተጠያቂው ሊሆን የሚችለው አንደኛ ፌዴራል ገቨርንመንቱ ነው። ፌዴራል ገቨርንመንቱ ማዕከላዊ መንግስቱ ለአንድ ሙሰኛ ለማባረር ስብ ጊዜያዊ አስቸኳይ ስብሰባ የፓርላማውን የጠራ እኔ ካነበብኩት ከሀምሳ ሺህ ሰው በላይ ከቀየው በማንነቱ መታወቂያ እየታየ በተባረረበት ሁኔታ ምንም አይነት እርምጃ አልወሰድም። ጠቅላይ ሚኒስትሩ በመጨረሻ ነው መጥተው የተናገሩት የአንድ ሀገር መሪ ያኔ ያህል ሰው ልጆች አሮጊቶች፣ አባቶች ሲባረሩ በማንነታቸው ከኢትዮጵያም አልፎ ከሶማሌላንድ ኢትዮጵያውያን ሲባረሩ ኢትዮጵያ እንደ አገር የሆነ አሁን ያለው መንግስት እንደ መንግስት ለሶማሌ መንግስት ማስጠንቀቂያ የሚሆን ዜጎቼን ለመጠበቅ ያደረገው ጥረት የለም። የህዝባዊ ወያኔ አርነት አስተሳሰብ ኢትዮጵያን ሊያስተዳድር እንደማይችል ይገልጻል። ሁለተኛው በስልጣን ላይ ያሉት በተለይም የማዕከላዊ መንግስቱን የሚመሩት መሪ እንዳመርከብ አየር ላይ እየተንሳፈፉ ነው። ይሄ ነው የሚባል መሪ እንደሌላቸው በግልጽ የታየበት ሁኔታ ነው ያለው። ሶስተኛው የየክልሉ መሪዎች ለምሳሌ በኦሮሞ ክልል የኦሮሞ የህዝብ ግንኙነት ክፍልና የሶማሌ ክልል ህዝብ ግንኙነት ክፍል በየማህበራዊ ሚዲያ ያደረጉትን ብናይ ጎረቤት ሀገሮች የሚጣሉ ነው የሚሰል የአንድ ሀገር ሰዎች የሚጣሉ አይደለም የሚመስለው። ስለዚህ ከግራው ፖለቲካ ከማርክሲዝም ሌኒኒዝም ተወስዶ ኢትዮጵያ ውስጥ የተገነባው ፌዴራሊዝም የሚል ስም ያለው ግን ከአህዳዊ ሲስተም የበለጠ የተማከረና በህወሓት ስር ያለ መንግስት አቅጣጫው መጥፎ መሆኑን ዛሬ የተባረሩት ኦሮሞዎች መሆናቸው፣ ትናንት የተባረሩት አማራዎች መሆናቸው የሚያሳየን ነገር አገራችን መጥፎ ቦታ ውስጥ ነች፣ ቆም ብለን እንድናስብ የሚያስገድደን ነው የሚመስለኝ። ቀደም ብለን ያስተዋወቅ ነው አንድ አብይ ጭብጥ በዚህ መካተት ላይችል ነው በሰዓት እጥረት ምክንያት የፊታችን ሁድ የሚካሄደው የኢሬቻ አከባበር ስነስርዓትና ምናልባትም ባለፈው ዓመት የደረሰውን የመሰለ አደጋ ይደቅን ይሆን የሚል የሚያነጋግር ጉዳይ ነው። እሱን በተመለከተ ከተቻለ በቀጣይ ፕሮግራማችን ከሥነ ሥርዓቱ አስቀድሞ ባሉ ፕሮግራሞች እናቀርባለን። ለአሁኑ ግን እንግዶችን ላመስግን። አቶ ኤልያስ ግደይ ከአዲስ አበባ፣ አቶ ግዛው ለገሰ ከዚህ ከዋሽንግተን ዲሲ፣ እንግዶቼ ሁለታችን ለጊዜያቸው አመሰግናለሁ። ጊዜር ስጥልኝ። አሁን ባሁኔ ማጠቃለያ ወሬዎች እናሰማል። የኢትዮጵያ መንግሥት የአንድ ነጥብ ሶስት ቢሊዮን የአሜሪካ ዶላር የብድርና የድጋፍ ስምምነት ከዓለም ባንክ ጋር ተፈራረመ። ገንዘቡ የሚውለውም ለሁለት የተለያዩ መርሃ ግብሮች ማስፈጸሚያ እንደሚሆን ተገለጠ። የገጠሩን ልማታዊ ሴፍቲኔት የተሰኘ መርሃ ግብር በ10 ዓመት ውስጥ የማኅበራዊ ደህንነት ዋስትና ሥርዓት ለማድረግ እቅድ እንዳለም የገንዘብና የመጣኔ ሀብት ልማት ትብብር ሚኒስቴር አስታወቀ። የአልሻባብ አማጽያን ዛሬ አርብ ቦምብ በጫነ የአጥፍቶ ጠፊ መኪና ሶማሊያ ዋና ከተማ ሞቃዲሾ ውስጥ የሚገኝ አንድ ወታደራዊ ጦር ካምፕ መውረራቸውና ጥቃት ማካሄዳቸው ተገለጠ። የታችኛው ሸበሌ ክልል ገዢ ኢብራሂም አደን ናጃህ ለአሜሪካ ድምጽ ሶማለኛ አገልግሎት በሰጡ ቃል አማጽያኑ ጥቃቱን ያካሄዱት ከሞቃዲሾ ደቡብ ምዕራብ 47 ኪሎ ሜትር ርቀት ላይ ባለችው ባሬሬ ከተማ ላይ ነው። የማያንማር የቀድሞዋ በርማ ባለስልጣናት ከግማሽ ሚሊዮን በላይ የሚሆኑ የሮሂንግያ ሙስሊሞች ወደ ባንግላዴሽ እንዲሰደዱ ያደረገውን ወታደራዊ ዘመቻ በአስቸኳይ እንዲያቆሙ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬጅ አስጠነቀቁ። በተባበሩት መንግስታት ድርጅት የባንግላዴሽ አምባሳደር ማሱድ ቢን ሞመን እንደተናገሩት ከሚያንማር የሚጎርፈው ፈላሽ እየጨመረ እንጂ እየቀነሰ አይደለም ብለዋል። ¶¶ የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ19 እና 22 ሜትር ባንዶች በየቀኑ ከምሽቱ ሶስት ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ ያበቃ። ከባልደረባዬ አዲሱ አበበ ጋር ያስተናገድኳቸው አሉላ ከበደ ና ቀናባሪያችን ንጉሱ ታምሬ ከተተኪው ስርጭት መሐንዲስ፣ እንዲሁም ከተረኛዋ ዋና አዘጋጅ ትዝታ በላቸው ና እንዲሁም ከተቀሩ ባልደረቦቻችን ጋር በመሆን በዚሁ እንሰናብታለን። ነገ ቅዳሜ ከምሽቱ ሶስት ሰዓት ላይ ከልዩ ልዩ ፕሮግራሞቻችን ጋር እንመለሳለን። አሁን የትግርኛው ስርጭት ይቀጥራል። ሰላም ተናደሩ።